ማህደረ ዜና። ኢራኖች የዩናይትድ ስቴትስ ፕሬዝደንትን እርምጃም ባጸፋ እርምጃ እንደሚበቀሉ ይዝታሉ። አውሮፖች የጄኔቭ ስምምነት ይከበር ይላሉ። የመብት ተሟጋቾች ያወግዛሉ። አሜሪካውያን በአደባባይ ይጮሃሉ። ዩናይትድ ስቴትስ በእርግጥ የስደተኞች አገር ናት። አዲሱ መሪዋ ደግሞ ከአብዛኞቹ ስደተኞች ዘግይቶ የተሰደደ ቤተሰብ የልጅ ልጅ ወይም ልጅ ናቸው። የስደተኞች ውልድ ውላጁ ህዝብ ዘግይቶ የተሰደደውን ቤተሰብ ልጅ መርጦ የሾመው ግን ተሿሚው ስደተኞች እንዳይገቡ ለማገድ ቃል በመግባታቸው ነበረ። የስደተኞቹ የልጅ ልጅ ወይም ልጅ ከስደተኞቹ ሀገር ስደተኛ እንዳይገባ አገዱ። ቃላቸውን አከበሩ። አርብ ቃል በማክበራቸው መወገዝ፣ መወቀስ፣ መተቸታቸው ለእሳቸውና ለደጋፊዎቻቸው በርግጥ አይገባቸውም። የገባዋለ ይሆን? ላፍታም አብረን እንጠይቅ። ወደ 7 2015 ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። ከያኔው ፕሬዚደንታዊ ተፎካካሪ ከዶናልድ ጆን ትራምፕ አምደመረብ የተለጠፈው መልእክት ከአንድ ቀን በኋላ ተሰረዘ። የሰራጁ ማንነት እና የተሰረዘበት ምክንያት እስካሁን በውል አልታወቀም፣ ለማወቅ የጣረም የለም። መልእክቱ ግን ተሰራጭቷል። Donald J. Trump is calling for a total and complete shutdown of Muslims entering the United States until our country's representatives can figure out what the hell is going on. We have no choice. የሚሊዮን አሜሪካውያን ድጋፍ የተንቆረቆረለት ግልጽ ቃል ቃል ገቢር ሆነ አርብ፣ ወደዚች ሀገር የሚገባው ሰው ማንነትን ለማወቅ ተጨማሪ ማጣራት እስከሚደረግ ድረስ ለዘጠና ቀናት የሚጸን አገዳ ነው። የአሜሪካ ዜጎች ደህንነት፣ የሀገራችን ደህንነት ቅድሚያ የሚሰጠው ጉዳይ ነው። ፕሬዚደንቱ ትናንት ያደረጉትም ይህንኑ ነው። ወደ ሀገራችን እንዲገቡ የምንፈቅድላቸው ሰዎች ወደዚህ የሚመጡት ጉዳት የማያደርሱ መሆናቸውና ሰላማዊ ዓላማ ያላቸው መሆናቸውን ማረጋገጥ። አፈቀላጤ ሼን ስፔንሰር። ቅዳሜ ትራምፕ ከነጋዴነት ወደ ፖለቲከኝነት መቀየራቸውን ካስታወቁበት ጊዜ ጀምሮ ብዙ ጋዜጠኞች፣ የፖለቲካ ተንታኞችና ፖለቲከኞች ሰውየው ሙስሊም አይወዱም ይሉ ነበረ። ባለፈው አርብ የሰባት የሙስሊም ሀገራት ዜጎች አሜሪካ እንዳይገቡ መከልከላቸውን ደግሞ ለአባባላቸው ማረጋገጫ አድርገውታል። ዘገባ ትንታኔው እውነትም ሐሰትም ሊሆን ላይሆንም ይችላል። ግን የሚወዱት ማንን ይሆን? አሜሪካን ይላሉ እሳቸው ደረታቸውን ነፍተው። አሜሪካን ስለሚወዱም አሜሪካን ከሜክሲኮ ጋር የሚያዋስነውን ድንበር በግንብ አጥር ለመዝጋት ቃል ገብተው ነበር። ቃላቸውን ገቢር አደረጉ፣ ወሰኑ። 14 ቢሊዮን ዶላር የሚጠይቀውን የማስገንቢያ ወጪ ሜክሲኮን እንደሚያስከፍሉም አስታወቁ። ሜክሲኮዎች በአብዛኛው ካቶሊኮች ናቸው። ሰውየው ካቶሊክም ይጠላሉም በል ይሆን? አናውቅም። የሚታወቀው የሜክሲኮ ፕሬዚደንት ኤንሪኮ ፔና ኒቶ ውሳኔውን በመቃወም ዋይት ሃውስን ለመጎብኘት የነበራቸውን እቅድ መሰረዛቸው ነው። የእስልምናው ታሪክ እንደሚነግረን ከመጀመሪያው የዓለም ጦርነት ፍጻሜ በኋላም ዮርዳኖስን የሚገዙት ነገስታት ከነቢዩ መሐመድ የዘር ሐረግ የሚመዘዙ ናቸው። ሃሽማይቶች የዮርዳኖሱ ንጉሥ አብዱላህ ዳግማዊ ፕሬዚደንት ዶናልድ ትራምፕን ለማነጋገር ዛሬ ዋሽንግተን ይገባሉ። ንጉሱ ባለቀ ሰዓት ሐሳባቸውን ካልቀየሩ በስተቀር ትራምፕን እንደ ሀገር መሪ በገጽ በማነጋገር ሁለተኛው የአገር መሪ ይሆናሉ ማለት ነው። ቀዳሚዋ ያው የብሪታንያዋ ጠቅላይ ሚኒስትር ቴሬዛ ሜይ ናቸው። የሜክሲኮ መሪ ሀገር ወገኔ ተነካ ብለው ሌላ ማድረግ ቢያቅታቸው ጉብኝታቸውን ሲሰርዙ እስልምናን ከእምነት ባለፍ በደም የወረሱት የሙስሊሞቹ መሪ የሐሽማይቱ ንጉሳዊ ግዛት ገዢ ግን ወገኖቻቸው መታገዳቸው በታወጀ ሳልስት ከትራምፕ ጋር የወዳጅነት ጽዋ ሊያጋጩ ነው። አጃኢብ እንዲል አረብ ዓለም አላለ። ንጉስ አብዱላህ ዳግማዊ ከትራምፕ ጋር ለመምከር ዋሽንግተን የሚገቡት ትልቂቱ ከተማ የትልቁን ሰውዬ ውሳኔ በመቃወም በታላቅ ሰልፍ እንደተጥለቀለቀች ነው። አሜሪካን የሚወዱት መሪን ውሳኔ በመቃወም አደባባይ የወጡት አሜሪካዊት እንደሚሉት የፕሬዚደንቱ እርምጃም የአሜሪካ ፀር እንጂ የሚወዳት ሊሆን አይችልም። ዶናልድ ትራምፕ ያደረጉት አሳፋሪ ነው። ክብር ነክ ነው። ፍጹም አሜሪካን የሚቃረን ነው። እቃወመዋለሁ። እንዴት ቢደፍሩ ነው! እንዴት ቢደፍሩ ነው! ሰዎች እንዳይገቡ የሚያግደውን ሰነድ ብቻቸውን የሚፈርሙ በእርግጥም ደፋር ናቸው። በድፍረት ይወስናሉ፣ ይገዛሉ፣ ይገነባሉ፣ ይሸጣሉ ያተርፋሉ ይከብራሉም። በድፍረት ይናገራሉ ሲሻቸው፣ ይሳደባሉ ሲያሰኛቸው፣ ክሊንተንን እንዳሉት ለማሰርም ያስፈራራሉ። እናም ይመረጣሉ፣ እንደገናም ይወስናሉ። እሳቸው ማን ናቸው? የአንዲት ቃል ጥያቄ ረጅም መልስ ያኔ ወጣት ጀርመናዊ እስከ 17ኛው መቶ ክፍለ ዘመን አጋማሽ ድረስ ድሮምፍ የነበረውን የቤተሰብ ስም ቅምቅም ቅድማያቶቹ የቀየሩበትን ምክንያት ለማወቅ የሚያስብ የሚመራምርበት እውቀት አቅም ጊዜና ፍላጎትም አልነበረውም። ድህነትን ለመሸሽ ግን ዘየደ ስደት ተወልዶ ያደገባትን የካልሽታትን ከተማ ጥሎ ወደ አዲስቱ ሀገር ተሰደደ። 1885፣ 16 ዓመቱ ነበረ። ፍሬድሪሽ ትሮምፕ የሚለው ስሙ አዲስ ከተቀየጠው ማኅበረሰብ ባህልና ቋንቋ ጋር እንደማይጣጣም ሲረዳ እሱም በተራው ሙሉ ስሙን ቀየረ። ፍሬድሪሽን ፍሬድሪክ አለው። ትራምፕን ትራምፕ ልስራም የልፋቱን ለተመራመረም፣ የጥናቱን ላጭበረበረም፣ የብልሃቱን ለቀማ፣ የጉልበቱን የማትነፍገው አዲስ አገር ካሰችው ከበረ። አገሩ ሄዶም የመንደሩን ልጅ አግብቶ ሁለት ሆኖ ተመለሰ። 1902 በሦስተኛ ዓመታቸው እሷ አባት እሷ እናት ሆኑ። ልጁንም ፍሬድሪክ ክሪስት ትራምፕ አሉት። እንደ ማቆላመጥ ፍሬድ ፍሬድ፣ አሥራ ሦስተኛ ልደቱን ሲያከብር አባቱ አረፉ። ለቤተሰቡ በርግጥ ታላቅ ሐዘን ነበረ። ሰውየው ግን ለሚስት ልጆቻቸው ከሀብታቸው እኩል ታታሪነትን ከስማቸው ጋር ጥንካሬን በማውረሳቸው ቤተሰቡ በሀብት ላይ ሀብት ይጨምር ገባ እንጂ አልተቸገረም። ስኮትላንዳዊቷ ኮረዳ ሜሪ አነ ማክሎይድ ችግር አስመረሯት። እንደ ፍሬድ አባት ሁሉ ወደ ዩናይትድ ስቴትስ ስትሰደድ ያወጣት በአባት እናቱ ሀብት ላይ ሀብት ከምሮም ዶላር እያፈሰ ዶላር ይረጭ ነበረ። 1930 50 ዶላር ቋጥራ አሜሪካ የገባችው ሜሪ አን ማክሎይድ ለአምስት ዓመት ያክል በግርድና ፈጋጅ ድህነትን ማሸነፍ ግን አልቻለችም። አምስተኛ ዓመቷን ስታጋምስ ቱጃሩን አወቃቸው፣ ወይም እሱ አወቃት። ፍሬድን ተጋቡ 1936 በአስረኛ ዓመቱም የዛሬው ሰው እየተወለዱ ዶናልድ ጆን ትራምፕ የስደተኞች ልጅ ግን አሜሪካዊ ናቸው። አሜሪካም የስደተኞች አገር። እኛ አሜሪካውያን ነን። የስደተኞች ሀገር ነን። ስደተኞች ወደ የሀገራቸው መሄድ አለባቸው የሚል ሰው ይህን መርሳት አለበት። እኛ በክፍለ ዓለሚቱ የሰፈርን የመጀመሪያዎቹ ሰዎች አይደለንም እንዲሉሳቸው። እውነታው ግን ተቃራኒው ነው። እንዲያውም የቀድሞዋ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ወይዘሮ ማድሊን ኦልብራይት በቀደም እንዳሉት በዘመናችን ለስደተኞች ከሚደረገው ድጋፍና እንክብካቤ ይልቅ ለአሜሪካ ውሻ የሚደረገው ይበልጣል። እንዲያው የሚያሳዝኑኝ እኒያ ልጆቻቸውን አዝለው በረሃ አቋርጠው ሊሰምጥ ከሚችል ጀልባ የሚሳፈሩት ሰዎች ናቸው። ይህን ካለፉ በኋላ ደግሞ በየሚደርሱበት ስፍራ እንደ ውሻ መታየታቸው ነው። በነገራችን ላይ ከስደተኞች ይልቅ ለአሜሪካን ውሾች የተሻለ እንክብካቤ ይደረጋል ብያል ኦልብራይት። የቀድሞዋ ቼኮስሎቫኪያም ስደተኛ ናቸው። በትራምፕ ሕግ መሰረት ከ134 ሚሊዮን የሚበልጥ ሕዝብ ስደተኛ ይሁን ነጋዴ፣ ታካሚ ይሁን ተማሪ፣ የአሜሪካ ሰላይ ይሁን አስተርጓሚ፣ የመኖሪያ ፈቃድ ይኑረው አይኑረው፣ ቢያንስ ለዘጠና ቀናት ዩናይትድ ስቴትስን መርገጥ አይችልም። የአሜሪካ ጦር የቀድሞውን የኢራቅ ፕሬዚደንት ሳዳም ሁሴንን ከስልጣን ያስወገደው ኋላም ያስገደለው ከኢራቃውያን ተባባሪዎቹ በተደረገለት ድጋፍና ባገኘው መረጃ ላይ ተመስርቶ ነበረ። ጦሩ የሳዳምን መንግስት ወይም ከሳዳም መገደል በኋላ የተደራጁትን አሸባሪዎች በሚወጋበት ወቅትም በሺ የሚቆጠሩ ኢራቃውያን በአስተርጓሚና በመረጃ አቀባይነት አገልግለውታል። አንዱ በቀደም እንዳሉት ያደረጉትን ሁሉ ያደረጉት አሜሪካ እየኖሩ የሰላም፣ የዲሞክራሲ፣ የፍትህ እኩልነት ትሩፋቷን ለማጣጣም ነበረም። ኒውዮርክ ላይ ተያዙ። ከብዙ ሙግት በኋላ ግን ተለቀቁ። ይህ ሰብአዊነት ነው። ይህ የአሜሪካ ልዩ መለያ ነው። ሀገሬን ጥዬ እዚህ እንድመጣ ያስገደደኝም እሱ ነው። ትራምፕ በተደጋጋሚ እንዳሉት የሰባቱ ሀገራት ዜጎችን ዩናይትድ ስቴትስ እንዳይገቡ ያገዱት አሸባሪዎችን ለመከላከል ነው። በ1970 ዎቹ ዩናይትድ ስቴትስ ቬትናምን በምትወጋበት ወቅት የሀገሪቱ ባለሥልጣናት ካስከፊው ጦርነት ለመዘፈቃቸው የሚሰጡት ምክንያት ኮሚኒስቶችን ለማጥፋት የሚል ነበረ። እውነታው ከሐሰቱ ምክንያት መቃረኑን ያወቁ፣ ዓላማችሁ ኮሚኒስቶችን ማጥፋት ከሆነ ቀንደኞቹ ኮሚኒስቶች ሞስኮ ላይ እያሉላችሁ እስያ ድረስ ምናዘመታችሁ እያሉ ያፌዙባቸው ነበረ። ዘገቦች እንደጠቆሙት ባለፉት አርባ ዓመታት ትራምፕ በአርቡ አዋጃቸው ከጠቀሷቸው የሰባቱ ሀገራት አንድም ዜጋ ዩናይትድ ስቴትስን አሸብሮ አያውቅም። አሜሪካን ማሸበራቸው የተነገረው የሳውዲ አረቢያ የግብፅና የሌሎች ሀገራት ዜጎች ናቸው። እርግጥ ነው ሰውየው እንደ ሰው የፈለጉትን መውደድ የፈለጉትን መጥላትም ይችላሉ የጀርመኗ መራሒተ መንግሥት ወይዘሮ አንጌላ ሜርክል እንዳሉት ግን የተገን ጠያቂዎችን መብት ለማክበር ጄኔቭ ላይ የተፈረመው ዓለም አቀፍ ውል መጣስ የለበትም እንደ ሜርክል ሁሉ የፈረንሳይ፣ የብሪታንያ፣ የአውሮፓ ህብረትና የሌሎችም የምዕራባውያን መንግስታትና ድርጅቶች መሪዎች የትራምፕን ውሳኔ ተቃውመውታል፣ ማብራሪያ እንዲሰጣቸው ጠይቀዋለም። የአፍሪቃ ህብረትም ውሳኔውን ተቃውሞታል። 57 አባል ሀገራትን የሚያስተናብረው የእስልምና ትብብር ሀገራት ማኅበር በፋንታው ውሳኔውን ለአሸባሪዎች መጠናከር ጥሩ መደላደል ብሎታል። ዜጎቻቸው ዩናይትድ ስቴትስ እንዳይገቡ ከታገዱባቸው ሀገራት መካከል እስከ ዛሬ ቀጥተኛ መልስ የሰጠችው ኢራን ናት። የኢራን መንግስት ለትራምፕ ውሳኔ አጽፋ አሜሪካውያን ኢራን እንዳይገቡ አግዷል። ትራምፕ ብሪታንያን በሚጎበኙበት ወቅት ይፋዊ አቀባበል እንዳይደረግላቸው የሚጠይቁ ወገኖች ደግሞ እስከዛሬ ድረስ ከአንድ ሚሊዮን በላይ የድጋፍ ፊርማ አሰባስበዋል። ትራምፕ በተደጋጋሚ እንዳሉት አሜሪካን ይወዳሉ ንበል ወይስ ይጎዳሉ? ነጋሽ መሐመድ ነኝ። ቸር ያሰማን።